ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ። የሰኔ 6 ቀን 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማ እግዜር ነኝ። በምሽቱ ዝግጅት በኦሮሚያ ክልል ምዕራብ ሸዋ ዞን ግንደበረት ወረዳ 1 የ12ኛ ክፍል ተማሪ መገደሉን የአካባቢው የመንግሥት ባለሥልጣናትና ተቃዋሚዎች ገልጸዋል። አንድ ሰው ሞተዋል። አንድ ሰው በጥይት ቆስለዋል። ሌላው ደግሞ አንድ ሌላ ሰው በድንጋይ የሆናል ቁስል ደርሶበታል። በሌላኛው ዘገባችን ተቃዋሚ ፓርቲዎች ከአንድ ዓመት ያነሰ ጊዜ ለቀረው የ2007ቱ ሀገር አቀፍ ምርጫ ህብረት ፈጥረው ቢቀርቡ ከ1997 በተሻለ የማሸነፍ ዕድል አላቸው ሲሉ አንድ ታዋቂ ኢትዮጵያዊ የሕግ ባለሙያ የሰጡትን ትንተና አካተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። አስራ አምስት የሚሆኑ ሶማሊያ አሜሪካውያን አጋማሹ ላይ በምንገኘው የያዝነው የአውሮፓ ዓመት ውስጥ ሶሪያ ውስጥ በየባሻር አላሳድን መንግስት ለመጣል እየተዋጉ ካሉ እስላማውያን ታጣቂዎች ጋር ለመቀላቀል መሄዳቸው የዩናይትድ ስቴትስ ፌዴራል መርማሪዎች ገለጹ። ሶማሊያ አሜሪካውያኑ ባለፉት ጥቂት ወራት ውስጥ ወደ ሶሪያ የተጓዙት ከሚኒያፖሊስ ሴንት ፖል አካባቢ መሆኑን በሰሜናዊቱ የዩናይትድ ስቴትስ ግዛት ሚኒሶታ የሚገኙ የፌዴራሉ ምርመራ ቢሮ ኤፍቢአይ ባልደረቦች ገልጸዋል። የኤፍቢአይ ቃል አቀባይ ካርል ላቨን ለቪኦኤ በሰጡት መግለጫ ታጣቂዎቹን ለመቀላቀል ሌሎች ወደ ሶሪያ ሾልከው ለመውጣት የሚያስቡ ካሉ እየፈለጉ መሆናቸውን አመልክተዋል። ወጣቶቹ ወደ አክራሪነት እንዴት ሊገቡ እንደቻሉም እያጠኑ መሆናቸውን ቃል አቀባዩ አክለው ተናግረዋል። ኢራቅ ውስጥ ይዞታዎቻቸውን እያሰፉ ያሉ አማጽያንን እንቅስቃሴ ለመመከት ምን መደረግ እንዳለበት የዩናይትድ ስቴትስ ዩናይትድ ስቴትስ አማራጮችን እየፈተሸች ባለችበት ጊዜ እስላማውያኑ ታጣቂዎች ተጨማሪ አካባቢዎችን እየተቆጣጠሩ መምጣታቸው ተዘገበ። የጎሳ ልዩነት በበረታባት ምስራቃዊቱ የኢራቅ ክፍለ ሀገር ዳያላ ውስጥ ጃላውላ እና ሳዕዲያ የሚባሉ ሁለት ከተሞችን አማጽያኑ ትናንት ምሽት ላይ መቆጣጠራቸውን ባለሥልጣናቱ ተናግረዋል። የኢራቅና ሌቫንት እስላማዊ መንግስት ወይም በምጻር ኢሲል በሚል የሚጠሩት አማጽያን አብዛኛውን የሰሜን ኢራቅ ግዛት የያዙ ሲሆን ወደ ዋና ከተማይቱ ባግዳድ እየገሰገሱ መሆናቸው ታውቋል። እየተበላሸ ለመጣው የኢራቅ ሁኔታ የሚሰጡትን ምላሽ እያሰላሰሉ መሆናቸውን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እነዚህ ጂሃዲስቶች ኢራቅም ሆነ ሶሪያ ውስጥ ቋሚ መቆሚያ እንዲያገኙ አንፈቅድም ብለዋል። ከተያዙት አማራጮች መካከል የድሮን ጥቃቶችም እንደሚገኙበት አንድ አንዳንድ የአሜሪካ ባለሥልጣናት ውስጥ ውስጡን እየተናገሩ ነው በሌላ በኩል ደግሞ የኢራኑ ፕሬዝደንት ሐሰን ሮሃኒ ጎረቤታችን የሆነች ሀገር ውስጥ ሽብርና ሁከት እንዲካሄድ አንፈቅድም፣ በአካባቢያችንና በመላው ዓለምም ሁከትን ጽንፈኝነትንና ሽብርን እንደምንዋጋ በተባበሩት መንግሥታት መድረክ ላይ አሳውቀናል ብለዋል። የዩክሬን የጸጥታ ኃይሎች በዶኔትስክ ክልል ውስጥ የምትገኘውንና ከእጅ ወደእጅ ስትገላበጥ የቆየችውን ማሪውፖል የወደብ ከተማን መልሰው መቆጣጠራቸውን አስታወቁ። ባንዲራቸውን ከተማይቱ ማዘጋጃ ቤት ላይ ዛሬ ማውለብለባቸውን የዩክሬን የሀገር ውስጥ ጉዳይ ሚኒስትር አርሴን አቫኮቭ የገለጹ ሲሆን ሩሲያ ዘመም የሆኑትን አማጽያን አምስት ታዋጊዎቻቸው በፍልሚያው ውስጥ የተገደሉባቸው መሆኑን ገልጸዋል። በሌላ በኩል ደግሞ በአማጽያኑ ይዞታ ስር ባለ አንድ የድንበር ኬላ በኩል ሶስት ታ ችን ጨምሮ ሰፊ ወታደራዊ ትጥቅ የዩክሬንን ግዛት ዘልቆ እንዲገባ ሩሲያ ፈቅዳለች ሲሉ የሀገር ውስጥ ጉዳይ ሚኒስትሩ ክስ አሰምተዋል። በጉዳዩ ላይ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮና የሩሲያ አቻቸው ቭላዲሚር ፑቲን በስልክ እየተነጋገሩ ሲሆን ለክሱ የሩሲያ ምላሽ ምን እንደሚሆን አልተሰማም። አፍጋኒስታን ውስጥ አምስት ዓመታት ለሚሆን ጊዜ በታሊባን ተይዞ የቆየውና በቅርቡ በተደረገ ልውውጥ የተለቀቀው አሜሪካዊ ወታደር ሊቀባው ቤርግዳል ዛሬ ሀገሩ ገባ። የአምሳለቃ ቤርግዳል ጀርመን ውስጥ በአንድ ወታደራዊ ሆስፒታል ሕክምና ሲያገኝ ቆይቶ ዛሬ ቴክሳስ ዩናይትድ ስቴትስ መግባቱን ባለስልጣናቱ ገልጸዋል። አሜሪካ ቤርግዳልን ያስለቀቀችው ጓንታናሞ እስር ቤት ውስጥ ተይዘው በቆዩ አምስት የታሊባን ተዋጊዎች ለውጥ መሆኑና ለዚህም ፕሬዚዳንት ባራክ ኦባማ ከተቀናቃኞቻቸው ብዙ ትችት የደረሰባቸው መሆኑ ይታወቃል። ሀያኛው የዓለም እግር ኳስ ዋንጫ በሁለተኛው ቀን ግጥሚያ በቡድን ቢ ስፓኝና ሆላንድ ዛሬ ኤልሳልቫዶር ውስጥ ይጫወታሉ። ቺሊና አውስትራሊያም እንደዚሁ ግጥሚያ ይጠብቃቸዋል። ዝርዝር ካሉ ዜናዎች ጋር ከምሽቱ ሶስት ሰዓት እንደገና እንገናኛለን። ጤና ይስጥልኝ። ወደ ቀሪ ዝግጅት ልመልሳችሁ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኦሮሚያ ክልል ምዕራብ ሸዋ ዞን ግንደበረት ወረዳ አንድ የ12ተኛ ክፍል ተማሪ መገደሉን የአካባቢው የመንግሥት ባለሥልጣናትና ተቃዋሚ ፓርቲዎች ገልጸዋል። ሌሎች ተጨማሪ ሁለት ሰዎች መቁሰላቸውም ታውቋል። ገዳዮቹ እስካሁን አልታወቁም። ትናንት ማምሻውን የግንደበረት ወረዳ አስተዳዳሪ አቶ ተክለወልድ በቀለን ስለ ጸጥታው ሁኔታ ጠይቂያቸዋለሁ። በግንደበረት ጸጥታን በተመለከተ ሰሞኑ ምንም የጸጥታ ችግር የገጠመን ነገር የለም። ዳሩ ግን በትናንትናው ዕለት ከምሽቱ ሁለት ሰዓት ከሀያ ላይ በማይታወቁ ኃይሎች ዘፈን እና አንዳንድ ነገሮች ሪፍሻ መልክ የያዘ ዘፈን ተቀዝቅሶ ነበር። ሰልፍ ነው ምንድን ነው? ዘፈን ሲሉ ምን አይነት ዘፈን ነው? ያው መቼም ዘፈን ረብሻ አይደለም እና ሰላማዊ ሰልፍ ነበረ ወይስ ምን አይነት ዜማ ነው ወይ ምን አይነት መዝሙር ነው? ያው እንግዲህ እንደምታዩ ሰላማዊ ሰልፍ ሆነ ሰላማዊ ሰልፍ ሌሊት በሁለት ሰዓት ተኩል መቼም አይደረግም እና ከገጠር የተወጣጡ አንዳንድ ሰዎች ከተማው መሀል ዘፈን አንስተዋል። እሺ ዘፈኑ የባህል ዘፈንና የምትለው የባህል ዘፈንና ይሄ መንፈሳዊን የተቀላቀለ ዘፈን ነው። በዚህ መሀል በማይታወቁ ኃይሎች ሌሊት ነው ከምሽቱ ሁለት ሰአት ከሀያ ደቂቃ ላይ ተኩስ ተነስቷል። የማይታወቁ ኃይሎች ሲሉ ማንነታቸውን እስካሁን ያለየናቸው ሰዎች ማለት ነው። ምናልባት ዘፈኑን ያነሱ ሰዎች ሊሆኑ ይችላሉ። ሌሊት ስለሆነ እነዚህን ሀይሎች ለመለየት እስካሁን ጥረት እያደረግን ነው። የአካባቢው ፖሊስ በስፍራው ተሰማርቶ ነበረ። እንግዲህ ተኩስ በሚከፈትበት ጊዜ ሊደርሱ የሚችሉ ጉዳቶችም ይኖራሉ። እና ምን ያህል ጉዳት ደረሰ? የሞቱ ሰዎች አሉ። የቆሰሉ ሰዎች አሉ። ለነገሩ በእለቱ ምንም የጸጥታ ችግር ስላልነበረ የተሰማራ የፖሊስ ሀይልም አልነበረም። እና ዘፈን ሲነሳ ከየቤቱ ወይ አንዳንድ ሰዎች ቤታቸውን ይጠብቃሉ። ከእነሱ ሊሆን ይችላል ቶክስ ተነስቷል። እነዚህን ቶክስ ያነሱ ሰዎችን ለመለየት ስል ከህብረተሰቡ ና ከፊት አካላት ጋር እየተከታተል ነው ያለ ነው። ጉዳት የደረሰባቸው ሰዎች አሉ በተኩሱ? አዎ አንድ ሰው ሞተዋል። ምን ያህል ቆሰሉ? አንድ ሰው ሞተዋል። አንድ ሰው በጥይት ቆስለዋል። ሌላው ደግሞ አንድ ሌላ ሰው በድንጋይ ይሆናል ቁስል ደርሶበታል። የሞተው ግለሰብ ይታወቃል? ማን እንደሆነ ታውቋል? ቤተሰቦቹ ሰምተዋል? ሰምተዋል፣ ያው ይታወቃል። ከሞተ በኋላ ማን እንደሆነ ተለይቶ ታውቋል እና ለቤተሰቦቹም ተነግሮ ቤተሰቦቹ ሬሳውን ወስዶ አሁን ለምርመራ ወደ ሚኒሊክ ሆስፒታል ተልኳል። ይህንን ጉዳት ያደረሱ አካላት ደግሞ በፊት አካላት ኮሚቴ ተዋቅሮ ክትትል እየተደረገ ነው ያለው እንግዲህ ለቤተሰቦቹ ከተነገረ የሟቹ ስምና እድሜ በምን ስራ የተሰማራ እንደሆነ ይታወቅ ከሆነ ቢገልጹልን። ልጁ ተማሪ ነው። የአስራ ሁለተኛ ክፍል አጠናቅቆ የሚቀመጥ ልጅ ነው። በዘንድሮ አመት የአስራ ሁለተኛ ክፍል ተፈትኖ ቤት የሚቀመጥ ልጅ ነው። የእኛ ወረዳም ተማሪ አይደለም፣ ባይዘወይ ከጎረቤት ወረዳ ነው ወደ ከተማችን የመጣው። ደሜ ባልቻ ነው የሚባለው። እሺ፣ አመሰግናለሁኝ አቶ ተክለወልድ በቀለ የግንደበረት ወረዳ አስተዳዳሪ በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዋና ጸሐፊ አቶ በቀለ ነጋ የሚከተለውን አስተያየት በጉዳዩ ላይ ሰጥተዋል። የህገ መንግስታዊ ጥያቄ የኦሮሚያ የዩኒቨርሲቲ ተማሪዎች ካቀረቡ ወዲህ በመላው ኦሮሚያ ከፍተኛ የሆነ ወታደራዊ ግርግር ነው ያለው። ሰዎች ይታሰራሉ፣ ሰዎች ይገደላሉ፣ ተገለው መኪና ስር ይጣላሉ፣ በመኪና ይገጫሉ። ለምሳሌ አሁን በአሁኑ ሰዓት አሁን ያነሳው ትላንት በአራት አስር ሁለት ሺ ስድስት ተማሪ ደሜ ባልቻ የተባለ የአስራ ሁለተኛ ክፍል ተማሪ ግንደበረት ወረዳ ካችሲ ከተማ ላይ መብራት ጠፍቶ ከጓደኛ ላመርጋ ጋር ሻማ ለመግዛት ሲሄዱ ከታተላቸው የነበረ ሰው ተኩሶ ገሏቸዋል። ገሎታል ያኛውን አንደኛው ቆስሎ አዲስ አበባ መጥተዋል። ይሄ ሟቹ ተማሪ ባለፈው በተደረገው የተማሪዎች እንቅስቃሴ ውስጥ ለሄዱ ባለስልጣኖች ጥያቄ ያቀርብ ስለነበረ፣ እንዲያውም ያስፈሩት ያክፍል ፈተና እንዳይፈተን ሁሉ ተደርጎ በተማሪዎች ግፊት ነው ፈተናውን ሊቀበል የቻለው። ትላንትና ጨርሶ ወደ መጣበት ከገጠር መጥቶ የሚማር ልጅ ስለሆነ ትምህርቱን አጠናቆ እያለ ነው ይሄ ከባድ አደጋ የደረሰበት። ብዙ ቦታ እንግዲህ ለምሳሌ አሁን ቡራዩ ላይ ብቂላ ባንዳ የሚባል የእኛ አባል ከባድ መኪና በወታደር መኪና ተገጭቶ ተገሏል። አዳማ ላይ ሄኖክ የሚባል የእኛ ደጋፊና አባል እንዲሁ ተገሎ መኪና ስር ተጥሎ ተገኝተዋል። ከሆማ የሚባል አካባቢ ያሉ አባሎቻችን ከሆማ ወረዳ መጥተው ግንቢ ላይ በእስር ቤት ታጉረሉ። ግንቢ ላይ በአጠቃላይ እስር ቤቱ ከሚችለው በላይ እስረኞች ታጉረው ወህኒ ቤቱ ቀለብ የለኝም እያለ የግድ እዛ እንዲታጎሩ ተደርገው ከመቶ ሀያ ከመቶ ሰላሳ ሰዎች በላይ በቅርብ ቀን ውስጥ ወደ ግንቢ ወህኒ ቤት ተወርውረዋል። ሆማ ላይ ወደ ሰላሳ አርባ የሚሆኑ ሰዎች በእስር ላይ ናቸው። በየቦታው በየቦታው ግን ደበረት ላይ የተደረገው የትናንትናው ግድያ ህዝብ ተቃውሞ ሰልፍ ወጥቷል። እንግዲህ ህግ ባለበት ሀገር፣ ህገ መንግስት ባለበት ሀገር መንግስት አጥፊዎችን በስነ ስርአቱ ይዞ በህገ መንግስቱ መሰረት እያስተዳደረ አይደለም። ለግድያው ተጠያቂ የሚሆኑ ሰዎች ለፍርድ እየቀረቡ አይደለም። እነማን ናቸው? ግን ይሄ ነው። ይህንንም ጥያቄ በተለይ የግንደበረት ወረዳ አስተዳዳሪ ለሆኑት አቶ ተክለወልድ በቀለ አቅርቤ ነበር። ና ለምሳሌ ይህንን ደሜ ባልቻ የተባለ ወጣት ማን እንደገደለው አይታወቅም። ሰዎች ተሰባስበው መዝሙር ይዘምሩ ነበር። ና የጸጥታ ባለስልጣናት በአካባቢው አልነበሩም ይላሉ። እንዲያው ይህንንና በአጠቃላይ ደግሞ በኦሮሚያ እርስዎ የገለጿቸው ግድያዎችን ማን ነው የሚያከናውናቸው? መቼም እነኚህ የሚሞቱ ሰዎች ሰላማዊ ሰዎች ናቸው። ሰላማዊ የለት ስራቸውን ለምሳሌ በአዳማ ሄኖክ የሚባለው አባላችን ተገሎ መኪና ስር ተጥሎ ነው የተገኘው መኪና የገጨው ለማስመሰል ማለት ነው። ቡራዩ ላይ ቢቂላ ባንዳ የተባለው ወታደር መኪና ተገኝቶ የተገደለው አባላችን እንደዚሁ መኪና ተገጨ ነው የተባለው። እንግዲህ ሰውን ለመግደል ይህንን ያህል በረቀቀ ዘዴ መጠቀም ማን ነው የሚችለው? ማን ነው ይህን የሚያደርገው የሚለውን መመርመር የነበረበት አገር እመራለሁ የሚል መንግስት ነው። እኛ በእኛ ደረጃ እገሌ ነው የገደለው ብለን ብናውቀው እንኳን ይዘን ለፍርድ ለማቅረብ በሲቪል ደረጃ በጣም ጋሪ ነው። መንግስት ህገ መንግስታዊ ኃላፊነት አለበት። እንግዲህ የኦሮሞ ፌዴራላዊ ኮንግረስ ፓርቲ በአጠቃላይ በኦሮሚያ ክልል ውስጥ በስፋት የሚንቀሳቀስ ድርጅት ነውና በአጠቃላይ ለፌዴራል መንግስቱ ያቀረባችሁት ጥያቄ ምንድን ነው? ጥያቄያችሁንስ በምን አይነት መልኩ ነው እያሰማችሁ ያላችሁት? ለመጀመሪያ አሁን በጣም የሚያስጨንቀን ነገር የህዝባችን ሞት፣ የህዝባችን እስራት፣ የአባሎቻችን መገደል፣ ይሄ ግድያ ይቁምስ ወደ ህገ መንግስታዊ ስርአቱ እንመለጥ ነው በወታደር ስርዓት ውስጥ መሆን የለብንም። ደርግ ሄዷል። ስለዚህ መንግስት ኃላፊነቱን ሊወጣ በሰላም ሀገር ሰራዊቱን ከዛ አስወጥቶ በመደበኛ ፖሊስ ልንተዳደር ነው የሚገባ እዛ አካባቢ ላይ። በአሁኑ ሰዓት ይሄን ለመቃወም እኛ አዲስ አበባ ላይ ጩኸት ድምጻችንን አሰምተናል። ግድያ ይቁም፣ ስርዓት ይቁም ብለናል። ቅዳሜ ደግሞ አሁን አዋሳ ላይ የአሁኑ ቅዳሜ የመድረክ ሰልፍ ተመሳሳይ ሰልፍ አዘጋጅናል። የተቃውሞ ሰልፍ ማለት ነው። አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግረስ ፓርቲ ዋና ጸሐፊ ለሰጡን ማብራሪያ አመሰግናለሁ። ምድሉን ስለሰጣችሁ አመሰግናለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በ1430 መካከለኛ ሞገድ የሚያስተላልፈውን የአርብ ምሽት ስርጭት ነው። ተቃዋሚ ፓርቲዎች ከአንድ ዓመት ያነሰ ጊዜ ለቀረው የ2007ቱ አገር አቀፍ ምርጫ ህብረት ፈጥረው ቢቀርቡ ከ1997 በተሻለ የማሸነፍ ዕድል አላቸው ሲሉ አንድ ታዋቂ የሕግ ምሁር አስታውቀዋል። ሰሞኑን በመያድና በአንድነት መካከል የተፈረመውን የውህደት ስምምነት መነሻ በማድረግ ከቪኦኤ ጋር ቆይታ ያደረጉት የሕግ ምሁሩ ዶክተር ያዕቆብ ኃይለማርያም የተቃዋሚዎችን አለመተባበርም ተችተዋል። እስክንድር ፍሬው ነ ያነጋገራቸው። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የቅድመ ውህደት ስምምነት የተፈራረሙበት ስነ ስርዓት ከፓርቲዎቹ አመራሮችና አባላት በተጨማሪ ሌሎች እንግዶችም የተገኙበት ነው። ከነዚህ ተጋባዥ እንግዶች መካከል ደግሞ ከ97ቱ ቅንጅት የአመራር አባላት አንዱ የነበሩት ታዋቂው የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ናቸው። በዚህ የውህደት ሂደትና በተቃዋሚዎቹ የትብብር አቅጣጫ ዙሪያ ነው ያነጋገርኳቸው። የሁለቱን ፓርቲዎች የውህደት ሂደት በቅርቡ እንደሚያውቁት በማብራራት ይጀምራሉ። ጉደቱ በጥሩ ሁኔታ ተካሂዷል። እኛ አንድ ሶስት አራት ሆነን በሽምግልና የጀመርነው ነገር ነበረ። ሁለቱ ፓርቲዎች መካከል እየተመላለሳችሁ በመሸምገል፣ በሁለቱ መካከል እየተመላለስን የሸመገል ነበር። እርስዎ አንድ ብለን ነበርና እነማን እንደሆናችሁ መናገር ይቻላል ወይስ ይቻላል? ዶክተር ዳኛቸው፣ ሁለተኛው ደግሞ ይልማ ይፍሩ፣ ተር አለማየሁ አረዳ እና ራሴን እና አራት ሆነን ነው የጀመርነው። እና በመሪዎቹ በኩል ዶክተር አለማየሁንና አቶ ይልማን ያስተዋውቁል። አድማጮች እርሶንና ዶክተር ዳኛቸውን በተደጋጋሚ በኛም ጣቢያ ቀርባችሁ ስለምታውቁ ብዬ ነው። ዶክተር አለማየሁ በቅንጅት ጊዜ ሊቀመንበርደሌ ሊቀመንበር ነበሩ። አቶ ይልማን ይፍሉ ደግሞ ብዙ ጊዜ ከፓርቲዎቹ ጋር የቀረበ ግንኙነት የነበራቸው በተቃዋሚ ፓርቲዎች አካባቢ ብዙ ስራ ሲሰሩ የነበሩ ሰው ናቸው። ይቀጥሉልኝ። እና ይህ ውህደት አሁን ያለቀለት ነው ማለት ይቻላል። በስፍራው ነበሩ፣ አጠቃላይ አስተያየቶትን እየሰጡኝ ነበርና እኛ በሽምግልና ስንመላለስም የነበርንበት ጉዳይ ነው ብለውን ያቆሙት፣ ይቀጥሉልኝ። አሁን እንግዲህ በመሪዎቹም በኩል በአባላቱም በኩል በእውነት በጣም ጉጉት የታየበት ሁኔታ ነበረ። እርግጥ በአንዳንድ መሰናክሎች ምክንያት ሲጓተት ቆይቷል። ሆኖም ግን በአባላቱ በተለይ በአባላቱ ጉጉትና ግፊት ምክንያት እዚህ ሊደርስ ችሏል። መሪዎቹ በእውነት የአባላቱን ግፊት ተቀብለው ወደ ቅድመ ውህደቱ ለመፈራረም ፈቃደኛ ሆነዋል። እንግዲህ አሁን የሚቀረው ስታፉ፣ ሰራተኛውን የሁለቱም ፓርቲዎች ሰራተኛ ማዋሃድ፣ ንብረታቸውን ማዋሃድ፣ ቢሮቸውን ማዋሃድ ይህን የመሳሰለ ነገር ነው የሚቀረው ለውህደቱ እንግዲህ ፓርቲው የፓርቲ አመራሮች በኢትዮጵያ ሕዝብ በፊት ቃል ገብተዋል ግብ እንደሚያደርሱት። እዚህ ላይ ዶክተር ያቆብ ለምሳሌ ሁለቱም ፓርቲዎች እርስዎ በቅርበት ያውቋቸዋል፣ ቅንጅትም ውስጥ አብራቸው ሰርታችኋል። በተለይ ከመያድ ጋራ ሁለቱ መዋሃዳቸው ስዕላዊ ነገር ይስጡን እስቲ። ምን አይነት ፓርቲ ነው የሚፈጥረው አሁን መያድ ያሉት በርካታ ቅርንጫፎች በሀገሪቱ ውስጥ አንድነት ያለው ጥንካሬ ሌሎች ሁሉ ተደማምረው ምን አይነት ፓርቲ ነው የሚስሉት እርስዎ? እንግዲህ አዲሱ ፓርቲ እንግዲህ አዲሱ ፓርቲ እኔ መሆን ያለበት የምለው በእውነት አንድ ተቃዋሚ አውራ ፓርቲ መኖር አለበት። ኢህአዴግን በምርጫ መፋለም የሚቻለው አንድ አውራ ፓርቲ ኖሮ ፓርቲዎቹ ተዋህደው ቢያንስ ባይዋሃዱ እንኳን ተባብረው ቢፋለሙ በምርጫ ሊያሸንፉ ይችላሉ የሚል እምነት አለኝ። ሆኖም ግን እንደውም በእውነት በአሁኑ ጊዜ በኑሮ ውድነት፣ በየቀኑ በሚሰማው የሰብአዊ መብት ጥሰት ሮሮ እንደዚሁ በህዝባዊ አገልግሎት ጦት፣ መብራት፣ ውሃ፣ ኤሌክትሪክ፣ ቴሌፎን በመሳሰለው ጦት ምክንያት ህዝቡ በጣም የተበሳጨበት ጊዜ ነው። በእውነት ኢህአዴግ እንደም መምራት ተስኖታል የሚባልበት ጊዜ ደርሰናል። ህዝቡ ለውጥ ይፈልጋል። በእርግጥ እንዲያውም ከ97 አመተ ምህረት የተቃዋሚዎች ውህደት ፈጥረው በዛ አይነት ፈጥረው ለምርጫ ቢቀርቡ ከ97 የተሻለ ሁኔታ አለ። የህዝቡ ምሬት በጣም ሰማይ ደርሷል ማለት ይቻላል። እርግጥ በ97 ብልጭ ድርግም ያለው የዴሞክራሲያዊ ሂደት በአሁኑ ጊዜ አለ ማለት አይቻልም። ሆኖም ግን ፓርቲዎቹ እንዲህ አይነት ሀሞት ቢኖራቸው፣ በ97 የታየው ቁርጠኛነት ቢኖራቸው ምናልባት ምርጫውን ሊያሸንፉ ይችላሉ። ግን እኔ ጥርጣሬ የዛና አይነት ውህደት ሊፈጥሩ ይችላሉ ወይ? በምርጫስ ቢያሸንፉ ኢህአዴግ ስልጣኑን ይለቃሉ የሚለው በጣም አጠያያቂ ነገር ነው። ሁለቱ ፓርቲዎች እንግዲህ የሚቀራቸው የተዋሃደ ጉባኤ መጥራት የሁለቱን ነው እና ያለቀለት ነው ማለት ይቻላል ወይ? ቅድሚ ያነሳት ጥያቄ በድጋሚ ላንሳ። አሁን ውደቷ አልቆለታል። ምክንያቱም ጫፍ ከደረሱ በኋላ የተደናቀፉ ውደቶች ታይተው ስለሚያውቁ ነው በዚህ ሀገር ታሪክ። እርግጥ ጫፍ ደርሰዋል ማለት አስቸጋሪ ነው። አሁንም ቢሆን በአመራሮቹ በጎ ፈቃድ፣ በአባላቱ ግፊት ላይ የተወሰነ ነገር ነው እንጂ አሁን ያለቀለት ነው ጉዳዩ ተደምድሟል ማለት አይቻልም። በእውነት እንደውም ትልቁ ስራ እንደውም ወደፊት የውህደቱ ነው። አሁን እኮ ቅድመ ውህደት ነው። ትልቁ ስራ የሚሆነው በቅንጅት እንዳየ ነው። ንብረት የማዋሃድ፣ ጽህፈት ቤት የማዋሃድ፣ ሰራተኛ የማዋሃድ ይሄ ሁሉ ገና ከኋላ ያለ ነገር ነው እና ነገሩ አልቋል ማለት አይቻልም። ይሄ በሁለት ሺ ሰባት የሚኖረውን የተቃዋሚዎች አሰላለፍ ፍንጭ የሰጠ ነው። በ2007 ዓ.ም ምርጫ ወቅት ሊኖር ለሚችለው የተቃዋሚዎች አሰላለፍ ፍንጭ የሰጠ ነው ማለት ይቻላል? ወይስ ለምሳሌ ከአንድነትና መያር ተዋህዶ አዲስ ፓርቲ ይፈጠራል። እንደገና አዲሱ ፓርቲ ከሌሎች ተጨማሪ ፓርቲዎች ጋር እንዲዋሃድ ነው የሚጠበቀው እርስዎ እስከሚያውቁት ድረስ? እኔ እስከማውቀው ድረስ ውህደቱ በዚህ ብቻ አያቆምም። በእውነት ደግሞ ብዙ ፓርቲዎች ተመሳሳይ ፕሮግራም ነው ያላቸው፣ ተመሳሳይ ፖሊሲ ነው ያላቸው እና ሊያዋሃድ የማይችል ምንም ነገር የላቸውም። በእውነት ብዙዎቹ ፓርቲዎች እንደውም መኖር ያልነበረባቸው ናቸው። በእውነት አንድነት፣ መያድና ሰማያዊ ፓርቲ ለምሳሌ በጣም ተመሳሳይ ፕሮግራም ነው ያላቸው በመሰረቱ እንደውም የቅንጅት ፕሮግራም ነው። እና እነኚህ ፓርቲዎች እንዲ መዋሃድ እንኳን ባይሆን መተባበር ይኖርባቸዋል። በምርጫ ሰዓት ለምሳሌ ኢህአደግ በሀያ ፐርሰንት እንኳን ቢያሸንፍ በአሸናፊነት ወጥቶ አገር ሊያስተዳድር ይችላል። 80 ፐርሰንቱ ተቃዋሚዎች ቢያሸንፉ እንኳን ድምፁ ከተከፋፈለ፣ ድምፁ ስለሚከፋፈል ላሸንፎ ይችላሉ። ኢህአደግ በ20 ፐርሰንት ብቻ አገር ሊያስተዳድር ይችላል። እና ይህንን ተቃዋሚዎች ይህንን መረዳት ይኖርባቸዋል። በእውነት በጣም ይህን ሁሉ ከዚህ በፊት በቅንጅት የታየው አይነት ትብብር የተወያየው አይነት ጥንካሬ የታየው አይነት ውህደት አሁን ይገኛል ብሎ ተስፋ ከማድረግ በስተቀር በእርግጠኛነት መናገር አይቻልም። ሆኖም ኢትዮጵያ ከተቃዋሚዎች መተባበር፣ ከምርጫ ከዲሞክራሲና ከፍትህም በላይ አሳሳቢ በሆነ ሁኔታ ውስጥ ትገኛለች ብለዋል የህግ ምሁሩ ዶክተር ያዕቆብ ኃይለማርያም። እናም የ2007ቱ ሀገር አቀፍ ምርጫ ወደፊት እንዲገፋ ከዚያ በፊትም የብሔራዊ እርቅ ጉባኤ እንዲካሄድ ጥሪ አቅርበዋል። ዲሞክራሲ፣ ፍትህ እንደርስበታለን፣ መጀመሪያ የሀገራችን ህልውና እናረጋግጥ። እስቲ በዚህ ዙሪያ የሰጡትን ሰፋ ያለ ማብራሪያ በሌላ ዝግጅት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት ታገኙናላችሁ። አሁን በሶሎሞን አባተ እየተዘጋጀ የሚቀርበው የተፈጥሮ ሳይንስና አካባቢ ዝግጅት ይቀጥላል። ዓለም ከአየር ንብረት ለውጥ መዘዞች ራሷን መጠበቅ ብትሻ የተፈጥሮ ድፍድፍ ዘይትን ለኢነርጂ ምንጭነት መጠቀሟን ማቆም አለባት። ይህ በቅርቡ የወጣው የተባበሩት መንግስታት ድርጅት ሪፖርት ድምዳሜና ማስጠንቀቂያ ነው። የሳይንቲስቶችና የመንግስታት ተጠሪዎች በይነመንግስታዊ ቡድኑ አይፒሲሲ ባለፉት ጥቂት ሳምንታት በርሊን ጀርመን ላይ ተሰብስቦ ነበር። ይህ አጠቃላይ የግምገማ ሪፖርት የተሰማው ቀደም ሲል የወጡና የአየር ንብረት ለውጥን መዘዝ በዝርዝር የሚተነትኑ ሁለት ሰነዶችን ተከትሎ ነው። መጨረሻ ላይ የወጣው ደግሞ የለውጡን ጫናዎች ለመቋቋም መወሰድ ያለባቸውን እርምጃዎች ተነትናል። የአየር ንብረት ለውጥ ለሚፈጥራቸው ችግሮች ወይም ለውጡን በአሉታዊ መንገድ ለሚያፋጥኑ እንከኖች በካሊፎርኒያው ማካ በረሃ ውስጥ እንደተዘረጋው አይነት ግዙፍ የፀሐይ ኃይል መሰብሰቢያና ማሰራጫ ተቋም የመፍትሔው መጀመሪያ ሊሆን ይችላል። ተቋሙ ሥራውን የጀመረው ከሁለት ወራት በፊት የካቲት 206 ዓ.ም ነበር። ኤንአርጂ ኤነርጂ የሚባለው ግዙፍ የኢነርጂ ኩባንያ ፕሬዚደንት ዴቪድ ክሬን እንደሚሉት ከካሊፎርኒያው የፀሐይ ተቋም የሚወጣው ኢነርጂ እስከ 140 ሺህ ለሚደርሱ ቤቶች በቂ የኤሌክትሪክ ኃይል ይሰጣል። ዛሬ በ20ና በ30 ዓመት ዕድሜ ክልል ውስጥ ያሉት የመጪው ትውልድ ሰዎች ተቀብለው ሥራውን እንዲጨርሱት የእኛ የአመራር ትውልድ ከአየር ንብረት ለውጥ ጋር በሚያደርገው ትንቅንቅ ኳሷን ማንከባለል አለበት፣ ስራውን መጀመር አለበት። ከዚያም ወደፊት ለመጓዝ የሚያስችለንን ብርቱ አቅም እናገኛለን። እንዲህ አይነቶቹ ስራዎች በመላው ዓለም መከናወን እንዳለባቸው የዓለም አቀፉ የአየር ንብረት ለውጥ በይነ መንግሥታዊ ቡድን አይፒሲሲ ሊቀመንበር ራጀንድራ ፓቻውሪ ለቪኦኤ ገልጸዋል። ከዚህ ሪፖርት በግልጽ የምናገኘው መልእክት የዓለማችን ሙቀት ካሁን በኋላ ከሁለት ዲግሪ ሴልሸስ እንዳይጨምር ለማድረግ የሚያስችለን እርምጃ መውሰድ ነው። የዚህ የአውሮፓ ዓመት የአይፒሲሲ ሪፖርት በ35 ዓመታት ጊዜ ውስጥ በያዝነው ምዕተ ዓመት አጋማሽ ማለት ነው ሊያጋጥም ከሚችል እጅግ አጥፊ የሆነ ግለት ሊያስከትል ከሚችለው ጉዳት መጠበቅ ከፈለግን ዛሬ ወደ ከባቢው አየር የምንለቃቸው ጎጂና የተቃጠሉ በካይ ጋዞች ልቀት ከአርባ እስከ ሰባ ከመቶ በሚሆን እጅ መቀነስ እንዳለበት ያሳስባል። ከቪኦኤዋ ሮዜን ስኪርበል ጋር በስካይፕ የተነጋገሩት የተፈጥሮ አካባቢ መከላከያ ድርጅት ኢንቫይሮንሜንታል ዲፌንስ ፋንድ መሪ ናትናኤል ኮኸን መፍትሄዎቹ ሊጨበጡ የሚችሉ ናቸው ይላሉ። ኢነርጂን በውጤታማ ሁኔታ መጠቀም፣ ታዳሽ ኢነርጂን መጠቀም፣ የደኖችን መመናመን መቆጣጠር ወይም ጫካዎችን አለመመንጠር የመሳሰሉ በጣም ጥቂት ተግባራት ናቸው የሚጠብቁን እነዚህን የሰው ልጅ እስከ ሃያ ሃያ ዓመተ ምህረት በመጪዎቹ ስድስት ዓመታት ውስጥ ማከናወን ከቻለ ብክለትን የመቆጣጠር ሥራ እናከናውናለን። ከፀሐይ ከነፋስና ከውሃ የሚገኘው ኃይል ዛሬ ዓለም ሥራ ላይ እያዋለች ያለችውን ኢነርጂ 8.5 ከመቶ ይሸፍናል። የኒውክሊየር ኢነርጂው ከታከለበት ደግሞ የታዳሽ ኢነርጂው አጠቃቀም 20 ከመቶ ይደርሳል። ይሁን እንጂ ከተፈጥሮው የከርሰ ምድር ዘይት ወደ ንጹሕ ኢነርጂ ለመሸጋገር በዓለም አቀፉ ጥረትና በውኑ ከሚያስፈልገው ተግባር መካከል እጅግ የሰፋ ልዩነት ነው ያለው። በዓለም አቀፉ ሪፖርት ውስጥ የተካተቱ ቁጥሮችን ስንመለከት ከሌሎች የኢነርጂ ምንጮች ሁሉ የድንጋይ ከሰል አጠቃቀም በፍጥነት እያደገ ነው። ያንን ያካሄድ መቀልበስ መቻል አለብን። የታዳሽ ኢነርጂን አጠቃቀም መጨመር፣ ድርሻውን በከፍተኛ ሁኔታ ማስፋት ይገባናል። የበካይ ጋዞችን ልቀት ለመቆጣጠር መውሰድ ያሉብንን እርምጃዎች በወቅቱ ሳንወስድ እየቀረን በዘገየን መጠን በሰው ጤናና በተፈጥሯችን አካባቢ ላይ በምናደርሰው ጉዳት የሚከተለው ወጪና ኪሳራ ይበልጥ እየከበደ የሚሄድ እንደሚሆን ሪፖርቱ አሳስቧል። ጉዳዩን አጥብቀን መያዝ አለብን። የቁርጠኝነቱ ተስፋ የሚመነጨው የፖለቲካ ዝግጁነት መኖሩን ከማወቅ ስራውን ለመጀመር የሚያስችለንን ቴክኖሎጂ ወይም ዘዴ ከመጨበጣችን ነው። ሁሉም የየችሎታውን ያድርግ። ዓለም አቀፉ ማኅበረሰብ በቁርጠኝነት ይንቀሳቀስ ዘንድ ቀኑ ገና አልጨለምም፣ ይላል ሪፖርቱ። በ2012 ዓ ም የዛሬ ሁለት ዓመት ማለት ነው። የአገልግሎት ዘመኑ ወይም ኃይሉ ያበቃውን የኪዮቶ ስምምነት ሊተካ ይችላል በተባለ ሰነድ ላይ የተባበሩት መንግሥታት አደራዳሪዎች እየሠሩ ናቸው። የአትላንቲክ ውቅያኖስ ማዕበል ሃሪኬን ወቅት ትንባያውን ያወጣው ብሔራዊ የውቅያኖስና የከባቢ አየር አስተዳደር ኖዋ መጪዎቹን ስድስት ወራት ነው አርቆ ማየት የፈለገው። እንዲህ አይነቶቹ የረዥም ርቀት ትንባያዎች ደግሞ ብዙ ጊዜ ሲነቀፉ ይሰማል። በተለይ ደግሞ የተሳሳቱ ሲሆኑ፣ ወቀሳዊ ይበረታል። ለዚህ ጉዳይ ሚቴዎሮሎጂስቶቹ የሚጠቀሙባቸውን መሣሪያዎችና ዘዴዎች ለመመልከት ዘጋቢዎቻችን ዋሽንግተን አቅራቢያ ወደሚገኘው የኖዋ ጣቢያው ተጉዘው ነበር። ታምቦይድ የአየሩን ሁኔታ ከሚከታተሉ ሳተላይቶች ያለማቋረጥ የሚጎርፉትን መረጃዎች ከሚያስተናግዱት ኮምፒውተሮች ፊት ተቀምጧል። አሁን ሳተላይቷ ላይ ምን እየተከናወነ እንደሆነ ነው እያየን ያለነው። ለምስልና ድምፅ መሳሪያዎቹ የዩናይትድ ስቴትስን ክልል ማሰስና መቃኘት መቼ መጀመርና ማቆም እንዳለባቸው ትዕዛዝ እያስተላለፉ ነው። ምስል መውሰጃው በጠፈር ላይ እንዳለ መቅረጫ ነው፣ ካሜራ የድምፅ መሳሪያው ደግሞ ከደመናዎቹ፣ ከውቅያኖሶችና ከአየር የሚወጣውን ሙቀት ይለካል። ቦይድ መረጃዎችን በሚሰበስበው ክፍል ውስጥ ከሚሰሩ ጥቂት የምህንድስና ቴክኒሽያኖች አንዱ ነው። እነዚህ ኢንጂነሮች በተጨማሪም ጠፈር ላይ ያሉት ሳተላይቶች ቀንና ሌሊት በሕይወት መኖራቸውን፣ በትክክል እየሰሩ መሆኑንም ይከታተላሉ። ጤና ይስጥልኝ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት አድማጮቻችን፣ የምሽቱ ዝግጅት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። ቪኦኤ አማሐሪክ ብላችሁ ተከተሉን፣ ላይክ አድርጉን። ፕሮግራሙን ከመራልን ኃይሉ ታምራት ጋር በመሆን የመሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት።